ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። አውቶቡሷም ግጥም እንዳለች ነው። መስታወት አድረጋውም እዚህ ጋቢና አብራናለች። እንደምናመሻችሁ ጋቢና በአራት የአሜሪካ ግዛቶች ጉዞ በማድረግ ላይ ይገኛል። ለዛሬም ሲያትልም በግዙፉ የቦይንግ ኩባንያ ውስጥ በከፍተኛ አመራርነት ቦታ ላይ ከሚሰሩ ኢትዮጵያውያን ጋር እንቆያለን። ጣ መጠየቅ አይቻልም እድሜ ጠየቃችኝ ምክንያቱም በሱ ምንም አይመለከተውም። ከስራው ትልቅ ካምፓኒዎች እግርሽ እስከሚገባ ድረስ ነው። እግርሽ ከገባ በኋላ ግን ስራሽን አንቺ ጠንቅቀሽ እስከሰራሽ ድረስ ብዙ ቦታ የምታድጊበት እና ብዙ ስራ የምትቀየሪበት እድል አለ። ዙሬ በጣም ቆንጆ ነው። እኔም በጣም ደስተኛ ነኝ። ባለቤቴና ልጆቼ እነሱ ትንሽ በደስተተዋላ ከሱ ኑሮ ምንም የመጀመሪያው አቶ አንበሴ ይትባረግ በቦይንግ የኤሽያ ፓሲፊክ የደንበኞች አገልግሎት ምክትል ፕሬዝዳንት፣ ተከትሎ የሰማችሁት ደግሞ በቦይንግ ፕሮጀክት ማናጀር የሆነችውን ወይዘሮ ነቢሃ አብደላን ነው። ሶስተኛው ሰው አቶ አብጽሀ ካሳይ በቦይንግ ግሎባል ሰርቪስ ከፍተኛ ኃላፊ ናቸው። ስለ ስኬቶቻቸው አካፍለውናል። ሁሉንም ከውይይቱ ታገኙታላችሁ። በፌስቡክ አት ቪኦኤ አማህሪክ ላይ የተሳተፉ አስተያየቶቻችሁን ስጡ። ውይይቶቹ የእናንተ ናቸውና እንድትሳተፉ እንጋብዛለን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስተሻገሩ ዜና እናስቀድም። እንደምናመሻችሁ ለዜናዎቹ ተመልሼ መጥቻለሁ። በቦሳሶ ከተማ ለደረሰው ጥቃት ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ኃላፊነቱን እንደሚወስድ አስታወቀ። የባሪ ወረዳ የፖሊስ አዛዥ የሆኑት ኮሮኔል አብድ ሀኪም የሱፍ ሁሴን ከቪኦኤ የሶማሌኛ ክፍል እንደገለጹት የአንድ ሰው ሕይወት አልፏል። አንድ ፖሊስን ጨምሮ ሁለት ሰዎች ደግሞ ቆስለዋል። ምስክሮች እንደገለጹት መሳሪያ የታጠቀ ይህ አጥፍቶ ጠፊ ወደ በርካታ ሰዎች ወደሚገኙበት ቡና መሸጫው ሱቅ በመዝለቅ ቦታው የነበረውን ፖሊስ ትከሻውን ከበስተጀርባው በጥይት መቷል። ከፍተኛ ጉዳት የደረሰበት ፖሊስ አብዱራሂም ባሬ ሳላህ በሕክምና ላይ እንደሚገኝና ህይወቱን ለማትረፍ ከፍተኛ ጥረት እየተደረገ እንደሚገኝም አስረድተዋል። የፖሊስ አዛዡ ኮሎኔል ሁሴን እንዳስረዱት ጥቃቱን ያደረሱት አጥፍቶ ጠፊዎች ለጊዜው ቢያመልጡም በቅርቡ ግን በቁጥጥር ስር እንደሚወሉ አስረግጠው ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሀምሳ ስምንት ሰዎች ህይወት የተፋበትንና ከአምስት መቶ በላይ ሰዎች የቆሰሉባትን ላስ ቬጋስ ከተማን በመጎብኘት ላይ ይገኛሉ። ፖሊሶችም በሙዚቃ ዝግጅት ላይ ታድመው ከነበሩት ሰዎች በጅምላ የገደለውንና በበርካቶች ላይ ከፍተኛ ጉዳት ያደረሰውን ሰው ማንነት በማጣራት ላይ ይገኛሉ። ወንጀለኛው ጉዳቱን ካደረሰ በኋላ ራሱን ማጥፋቱ የሚታወስ ነው። ወንጀሉ በመጣራት ላይ የሚገኙት ፖሊሶች በአጭር ጊዜ ውስጥ ለደረሱበት መረጃ ልናመሰግናቸው ይገባናል፣ በማለት ፕሬዚዳንት ዶናልድ ትራምፕ ዛሬ ወንጀሉን በመከታተል ላይ የሚገኙትን ፖሊሶች አመስግነዋል። እናም ብዙ የደረሱበት ነገር እውነታም አለ፣ ጊዜው ሲደርስ ይፋ ይሆናል። እኔ እጅግ በጣም ያዘንኩበት ቀን ነው ብለዋል ፕሬዚዳንቱ በማከልም የታመመ በእውነት የታመመ ሰው ነው በማለት ወንጀለኛውን ገልጸውታል። ለወደፊቱም ግለሰቦችና የጠመንጃ ፈቃድ ጋር በተያያዘ አዲስ ሕግ ለማውጣት ውይይት እንደሚያስፈልግ ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬድስ ቴለርሰን ስልጣናቸውን ሊለቁ ነው የተባለ የሚቀርበውን ሪፖርት እያስተባበሉ ናቸው። ሚኒስትር ቴለርሰን ዛሬ በሚኒስትር መስሪያ ቤታቸው ለጋዜጠኞች በሰጡት ቃል ምክትል ፕሬዚዳንቱ ስራዬ ላይ እንድቆይ አላግባቡኝም፣ ምክንያቱም መጀመሪያ ነገር እኔ ራሴ ለመልቀቅ ፈጽሞ አላሰብኩምና ብለዋል። ሚኒስትር ቴለርሰን ይህን የተናገሩት ኤንቢሲ ቴሌቪዥን ሚኒስትር ቴለርሰን ከፕሬዚዳንት ዶናልድ ትራምፕ ጋር ለበርካታ ወራት በነበራቸው ከፋት ምክንያት ስራቸውን ሊለቁ ተቃርበዋል፣ ምክትል ፕሬዚዳንት ማይክ ፔንስ አግባብተዋቸው ስራቸው ላይ ቆይተዋል ብለው ያቀረበውን ዘገባ ተከትሎ ነው ይሁን ማብራሪያ የሰጡት። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶች ልውሰዳችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌት ስ ፕሮስ ቦንድሪስ ቱገር ጋቢና በመንገድ ዛሬ፣ እንደቀደሙት ዝግጅቶቻችን ሁሉ ዛሬም የጋቢና በመንገድ ዝግጅታችን በሲያትል ከተማ ቆይታ አድርጓል። ፕሮግራሙን ያዘጋጀችውና ውይይቱን ያካሄደችው ጽዮን ግርማ በግዙፉ የቦይንግ ኩባንያ ውስጥ በአመራርነት ቦታ ላይ ከሚገኙ ሶስት ኢትዮጵያውያን ጋር ውይይት አድርጋለች። የዚህ ውይይት የመጀመሪያ ክፍል የተጀመረው በትናንትናው እለት ነበር። በግዙፉ የቦይንግ ኩባንያ ውስጥ የኤዥያ ፓስፊክ የደንበኞች አገልግሎት ምክትል ፕሬዝዳንት ከሆኑት አቶ አንበሴ ይትባረክ በዚሁ በቦይንግ ፕሮጀክት ማናጀር ከሆነችው ወይዘሮ ነቢሃ አብደላ እንዲሁም በዚሁ ኩባንያ ውስጥ በግሎባል ሰርቪስ ከፍተኛ ኃላፊ ከሆኑት አቶ አጽባሀ ካሳይ ጋር በሲያትል ከተማ የተደረገ ውይይት ነው። ስለ ስኬቶቻቸው እያካፈሉን ነው። ለነቢሃ ከማቀርበው ጥያቄ የዛሬውን ውይይት እንቀጥላለን። ነቢሃ ቦዊንግ ውስጥ ስራ የገባሹ በጣም የተሻለ ኑሮ ስለሚያስኖር ነው? ጥሩ ክፍያ ስላለው ነው? ወደፉ ነው? የቦዊንግን ስራ በእውነቱ ስጀምር፣ ቦዊንግን ያው መጀመሪያ ዲግሪን እንደጨረስኩኝ ስራ እየፈለግኩኝ ነበረ። ቦዊንግ ምናልባት ለኔ አምስተኛ ደረጃ የምጠብቀው ሊሆን ይችላል። ከአምስት ዓመት በኋላ የምገባበት ካምፓኒ ነው ብ ነበር የምገምተው ከትልቅነቱ አንፃር ለመግባት ደግሞ ካሉት ከውድድር አንጻር ወዲያው እገባለሁ ብዬ አልገመትኩም፣ ግን ያደረገኝ ባለቤት ይዛ ነበር የሚሰራው እና በጣም ስራውን ይወደዋል። አብረውትም የሚሰሩትን ሰዎች በቃ ይወደዋል። በጣም ያወራልኝ ነበረ። ሌላው ደግሞ ቦዊኝ በጣም ጥሩ በነፍታለሁ ሰራተኞቹ፣ የሚሰጠው ኢንሹራንስ የሚሆን ከደሞዝም ከምንም አንፃር ከማርኬቱ ደረጃ በጣም ተመጣጣኝ ነበረ። ስለዚህ ያው ቦዊኝ ግን ልግባ ብዬ ሞከርኩኝ እና እዚህ ላይ ግን መግለጽ የምፈልገው ምንድን ነው አዲስ ግራጁዌት ስለነበርኩኝ ምንም ልምድ የለኝም። ብዙ ስራዎች ደግሞ ልምድ ይጠይቃሉ። የሚለጥፉት ስራዎች በሙሉ አትሊስት ይሄንን ስራ ለሁለት አመት ልምድ ያለው ምን የሚል ነበረ እና አፕላይ ሳደርግ አንድን ስራ ብቻ ጠብቂ አልነበረም። የተለያዩ ስራዎች በእኔ በትምህርት በተማርኩት መሰረት ሰራው እችላለሁ የምለውን ስራ በሙሉ ነበረ አፕላይ ሳደርግ የነበረው። ኢቨን ጃኒቶሪያል እራሱ አፕላይ ያደረኩበት ጊዜ ነበረ። ምክንያቱም ብዙ ጊዜ እንደምሰማው ትልቅ ካምፓኒዎች እግርሽ እስከሚገባ ድረስ ነው። እግርሽ ከገባ በኋላ ግን ስራሽን አንቺ ጠንቅቀሽ እስከሰራሽ ድረስ ብዙ ቦታ የምታድጊበት እና ብዙ ስራ የምትቀየሪበት እድል አለ። ስለዛ ያንን ስለሰማሁኝ ብዙ ስራዎች አፕላይ አድርጌ አጋጣሚ ኢንዱስትሪያል ኢንጂነሪንግ ዲፓርትመንት ተቀበለኝ እና ወደድ እሱ ከዛ በኋላ ያው እንዳሉት አጽፋም እንደገለጸው ፈተና አለው፣ ቻለንጅ አለው። በተለይ የዚህ ሀገር ተወላጅ ካልሆንሽ የምትሰሪያቸው ሰዎች የዚህ ሀገር ተወላጆች ናቸው። ባህሉን ኦሬዲ ተዋህደውታል። የስራውን ዘይቤ ኦሬዲ ለምደውታል። እኔ ደግሞ ምንም ልምድ የለኝም። ከትምህርት ቤት ገብ ወጥቼ ነው ያውም ከኢንተርናሽናል ትምህርት ቤት ነው የመጣሁት። የዚህ ሀገር ካልቸር እና የስራ ሁኔታ አልተለማመድኩትም ነበረ። ያ ያ ሁላ ቻለንጅ እንዳለው ሁሉ ነገር ግን ብዙዎቹን ፈተናዎች ተወጡቻቸው አለሁም አድጌባቸዋለሁኝ ባቸዋለሁ ስለዚህ ወደ እዛ እየሄድኩ ነው። ትንሽ ይቀረኛል። በመስሪያ ቤት ደረጃ አለቀው አይደለሁም። በቤት ደረጃ ግን ያው እንዳያስኬድ ነው እና ያው ወድጀዋለሁኝ። አሁን ያለሁበት የሥራዬ ባህሪ በተለይ ከብዙ ዲፓርትመንት ሰዎች ጋር እንድሰራ ያደርገኛል። ከፋይናንስ ሰዎች ጋር እሰራለሁ፣ ከኢንጂነሮች ጋር እሰራለሁ፣ ከሰፕላይ ማኔጅመንት ሰዎች ጋር እሰራለሁ እና ከነዚህ ሰዎች ጋር ሁላ በምሰራበት ጊዜ የእነሱን ቋንቋ እየተማርኩ ቴክኒካል ቋንቋ የሚሰሩትን ነገር እየተማርኩበት ከነሱ ጋር የተለያየ ልምዶችን እያገኘሁበት ነው አሁን ያለሁበት ደረጃ እና በጣም እወደዋለሁ። አቶ አንበሴ ከኃላፊነት ጋር ቤተሰብ ደግሞ ይኖራል እና ቤተሰብና ኃላፊነት እንደምን ይመስላል? በተለይ እዚህ ከባድ እንግዲህ በኢትዮጵያም ውስጥ ሆኜ በኃላፊነት ጊዜ ሰርቻለሁ እዚህም ሰርቻለሁ። እዛ የቤት ውስጥ ስራ በተመለከተ የሚረዱ ብዙ አሉ። ፋሚሊ ኤክስቴንድ ፋሚሊ። ስለዚህ አትሊስት ቤተሰብን በተመለከተ ዳታ ስለምታይ ቀለል ይላል። እዚህ ግን በጣም ከባድ ነው። መጣው የነበረ ችግር እኔም ባለቤት ኪችን ውስጥ ገብተናና ነዚህ ምግብ ሰጠናና አገሩ ስለዛ የሚረዳ ስላለ ማለት ነው። እዚህ በጣም በጣም የመጀመሪያው ሙ ወደዚህ ስናደርግም ለልጆቹም በጣም ትንሽ ከባድ ነው። ኤክስቴንድ ፋሚሊ መጠን በጣም አይሶሌትድ በሆነ ኤንቫሮንመንት ከምትኖሪው ከልጆች ጋር አብረሽ ሁሌ መሆን አለብሽ። ከዛ ጋር ሆኖ እንደዚህ ኃላፊነት ቦታ ላይ ወደ አሁኑ ለመሆን የሚያስችል ሁኔታ አለባ። ስለዚህ እዚህ እንደመጣው ኃላፊነት ቦታ ላይ ነበር። እንደመጣው ኢንጂነሪንግ ስራ የራሴን ፕሮጀክቶች ራሴ የምሰራበት አይነት ስራ ነበር። ብዙ ትራቨል ዲማንድ አያደርግም። የገንዞ ስመጣ ያንን የሚያደርግ ስራ ነበረ። ልሰራ የተስማማሁት ግን ሁኔታውን ሳያው ልጆች ማደግ አለባቸው። ኢትዮጵያ በነበርኩ ጊዜ እንደውም ልጆች በደንብ ያወቅኳቸው እዚህ ስመጣ አብሬ መኖር ስለነበረ አብሬ መዋል፣ ማስተማር፣ ማስጠናት ስለነበረ ማለት ነው። ስለዚህ ለሶስት ለአራት ዓመት ያንን ኢንጂነሪንግ ፕሮጀክት ስራ ነበር። ልጆቹ ሁለተኛ ደረጃ ትንቶች ሲገቡ ራሳቸውን ችለው ወዲያ ወዲህ ማለት ሲጀምሩ የሽያጭ ስራ ገባሁኝ። ከዛ በኋላ እርግጥ በጣም ብዙ ትራቭል በጣም ስራው ኤዥያ ፓስፊክ ነው። ከዚሁ ከሲያትል ሆኜ ነው የምሰራው። በተለይ ትንሹ ከኔጋ በጣም ተላምዷል። እዚህ ሀገር፣ ስትልፌስ ሲማሩ አብረሽ ነው ትማሪ፣ ያለሁበት ሀገር አንኮኪን ሳም ወይ ደውሎልኝ ሳያስጠናሁበት ጊዜ ትዝ ይለኛል። እና ሁለቱም ባላንስ ማድረግ ያስፈልጋል፣ በጣም ያስፈልጋል። በተለይ ለልጆቹ ሮል ሞዴል እኛ ሆነን፣ ስለዚህ ከእነሱ ጋር ያለውን አታችመንት እንዳለ ለመጠበቅ ሲባል ሁለቱም ባላንስ ማድረጉ ጥሩ ነገር ግን እዚህ አገር በተለይ ኮምፓኒ ያውቃሉ፣ ኢንካሬጅም ይደረጋል። ከፋሚሊ ጋር ጊዜ እንድናሳልፍ ካስፈለገ ብዙ ይመቻል። እኔ ዛሬ ለልጆቼም ለባለቤቴም ከፋሚሊ ጋር የሚያገናኝ ጉዳይ ካለኝ አንለስ፣ በጣም እንትን ካልሆነ ቤቴ ሆኜ ስራዬን መስራት የምችልበት፣ ብዙ ሰው ከቤቱ ይሰራል። ፋሚሊን ባላንስ ማድረግ የሚችል ማለት ነው። አንዳንድ ቤት ውስጥ የሚሰራው ስራዎችም እያለ ምክንያቱም አሁን ጊዜ ሁሉ ነገር ኦንላይን ነው። ሰራው ኮምፒውተር ነው ስራው አፕሊኬሽኑ ምንም ሚቲንግን ቢሆን በዛ በኩል ማድረግ ይቻላል። ኮንፈረንስ ማድረግ ስለሚቻል ያን ያመቻቻሉ። አንደርስታንድ ይደረጋል። እሱ ይጠቅማል። ሌላው ኃላፊነት ራሱ ፋሚሊ መኖሩ ኃላፊነት ይጠቅማል። መጀመሪያው ኃላፊነት የመጀመሪያው ልጅ ሲወለድ ነው። ትልቅ ኃላፊነት እኛ የዛን ጊዜ ለራሳችን ብቻ ያለው ኃላፊነታችን ለልጅ ሆነ ትልቅ ያ ብዙ ኃላፊነት ስራ ቦታዎች ቤተሰብ ፋሚሊ መምራት እራሱ እንደ ጥሩ ምልክት አድርጎ ነው የሚታየው፣ መጀመሪያ ስትገቢም ማለት ነው እና ሁሉም ሰው በዛ ያለፈው ስለሆነ ሁሉም ሰው አንደርስታንድ ያደርገዋል እና የተመቻቸ ነው። ግን ትራቭል ከማድረጉ ቅዳሜና እሁድ ከመስራቱ ታይም ልዩነት በተለይ እንደ እኔ አይነት ሰራተኛ ዣ ለቤት እዚህ ቀን ነው። ስለዚህ አራት ሰዓት መስራቱ ምናምኑ ትልቅ ቻሌንጅ ያለው። ባለቤቴ በጣም አንደርስታንድ ታደረገኛለች፣ ልጆቹም አንደርስታንድ ያደረጋሉ። እኔም ግን በተቻለ ባላንስ ያደረጋለሁ። የተከበራችሁ እና የተወደዳችሁ የአሜሪካ ድምፅ ተከታታዮች እንግዲህ ዘግታችሁ ሬዲዮናችሁን የከፈታችሁ በፌስቡክ ገጻችንም ስትከታተሉን ዘግየት ብላችሁ የጀመራችሁ ፕሮግራማችንን ለማስተዋወቅ የምንገኘው በሲያትል ከተማ ነው ትልቁ የቦይንግ ኩባንያ በኃላፊነት ቦታ ላይ የሚገኙ ሶስት ኢትዮጵያውያን ጋብዘን እያወያየን ነው። አቶ አንበሴ ይትባረክ የኤዥያ ፓሲፊክ የደንበኞች አገልግሎት ምክትል ፕሬዚዳንት፣ ከጎኔ ደግሞ አቶ አጽማ ካሳይ በቦይንግ የግሎባል ሰርቪስ ከፍተኛ ማናጀር፣ ነቢሃ አብደላ ደግሞ በቦይንግ ውስጥ ፕሮጀክት ማናጀር ናቸው። እስቲ ውይይቱን እዚህ ላይ ገታ እናድርገውና ከፌስቡክ ያገኘ ናቸውን አስተያየቶች እናስደምጣችሁ። ለጋቢና ቪኦኤ አድማጮች ሁሌም ስለምታደምጡና አስተያየት ስለምትሰጡ እናመሰግናለን። ለዛሬም ጋቢና በመንገድ ላይ የተሰኘው የጋቢና ውይይት ፕሮግራማችን ወደ ተለያዩ የአሜሪካ ከተሞች ተጉዞ ላዘጋጀው ፕሮግራም ከተሰጡ አስተያየቶች ጥቂቶቹ እናካፍላችሁ። ሳዲቅ አግራነይ፣ ጤና ደስታ፣ ቴንምንት ውዋብ ና ነጋሲ ጉተማ በጣም ጥሩና ደስ የሚል ፕሮግራም ነው፣ በርቱ እንዲህ ያለ የቀጥታ ውይይት ከቪኦኤ መስማታችን ደስ ይላል ብለዋል። እኛም ለአስተያየቶቻችሁ እናመሰግናለን። መንቆረር ጎጃም በሚል ስም የሚጠቀም የፌስቡክ ተከታታያችን በበኩሉ ጥሩ ፕሮግራም ነው፣ ነገር ግን ድምፁና የማይክሮፎን አጠቃቀም ብታሻሽሉ ጥሩ ነው ብሎናል። አስተያየቱን ተቀብለናል። ለሚቀጥለው በተሻለ ጥራት ይዘን እንደምንመለስ ቃል እንገባለን። ወንደሰን ወንድሙ ፈይሳ እጅግ በጣም ጥሩ የሆነ ስራን የምትሰሩት ብሎናል። እናመሰግናለን። ሂሩት ኢብራሂም ሴት ልጅ ልክ እንደ ነቢሀ ውጤታማ ሆና ማየት በጣም ያስደስታል ስትል አስተያየቷን አስፍራለች። እመቤት አምደ ጽዮን ሁሉም ሰው እንዲ ልምዱን ቢያካፍል ወጣቶች ውጤታማ ይሆናሉ። ጽዮን እባክሽ በዚሁ ቀጥበት ዲያቆን ቤዛዋለልኝ ጽዮን ባክሽ በዚህ አጋጣሚ የኢትዮጵያ ኮሚኒቲ እንደሚያስፈልጋቸውና አስተዋጽኦ እያደረጉ ያሉትን እንዲቀጥሉበት ካልሆነ ደግሞ ኮሚኒቲውን ተቀላቅለው እንዲያገለግሉ ለሁሉም አሳስቢልን ብለዋል። ሁላችሁንም ለአስተያየቶቻችሁ እናመሰግናለን። ውይይቱ ይቀጥላል። ውይይታችንን ይቀጥላል። አቶ አጽ እንግዲህ ሰዎች መማርን ከተለያየ ነገር ጋር ከንግድ ጋር በተለይ ደግሞ እንደዚህ በአደጉ ሀገሮች ጋር ሲሆን የስራው አይነት ከባድ የሚሆን ቀላል የኑሮ ደረጃው በጣም ተመሳሳይ ነው የሚሉ አስተያየት ይሰጣሉ። እና አንተ ተምረህ ሰርተህ እዚህ ደረጃ በመድረስህ አሁን ያለው ኑሮ ምን ይመስል? ኑሮ ከባድ እንደሆነ ቀላል ነው ለማለት በጣም ያስቸግራል። ለመሰለሽ እየሰራው ያለው እኔ በጣም ሲቀር ነበረ በጣም አንዳንዴ አስር ሰዓት አስራ አንድ ሰዓት በቀን መሰራት ጊዜ ነበረ። እሱንም የማደርገው ለምንድን ነው? የፍርሃት ነገር አለ። ልክ እንደጀመርሽ ስራውን አካባቢ ስታዩ እና በዛን ጊዜ ጥሩ አልነበረ። ማሳየት አለብኝ፣ ማወቅ አለበት። አሁን ግን ትንሽ እንደቆየሁት እየለመድኩት የተማርኩኝ በመጣ ቁጥር የስራ እና የቤት ሮይት ስራይቱን ባላንስ እያረኩኝ መጣ ማለት ነውሁን እያረኩኝ ያመዛዘንኩት ስራ በምሰራበት ጊዜ ስማርት ወርክ ይባል እና ሁሉ ነገር ዛሬ መጨረስ ያለበት ዛሬ መጨረስ ያለበት ስራ ብቻ ተጨርሱ። ሌላው ነገር ደግሞ ነገ ይጠብቀዋል። ምንም ነገር አይፈጠርም። ይሄ ስራ ነገ ቢያደር ምንም ነው የሚለው እሱ ጭንቅላቴ ውስጥ ብር እያለ እያሰብኩኝ አሁን ኑሮ በጣም ቆንጆ ነው። እኔ በጣም ደስተኛ ነኝ። ባለቤቴ እና ልጆቼ፣ እነሱ ትንሽ ተደስተዋል። አሁን ከእሱ ኑሮ ምንም የሚያስጨንቅ። ስለዚህ የልፋትህንና የድካምህን ውጤት አግኝተሃል ማለት ነው። በጣም ወደ፣ እስቲ ወደ ስራችሁ ልመልሳችሁና አቶ እንዲያውም ቀጥታ አንተን ይመለከታል ይሄ ጥያቄ ምክንያቱም የአንተ የጀርባ ታሪክ ኢትዮጵያ ውስጥ ሰርተህ ነው የመጣኸው፣ በተመሳሳይ ስራ ውስጥ በተቀራራቢ ኢትዮጵያ አየር መንገድ ትሰራ ነበር። አሁን እዚህ መታሃል። የስራ ነጻነቱ ምን ይመስላል? ለአንድ ሰው በግለሰብ ላይ የሚኖረው መተማመን በነጻነት በአካባቢው ላይ እንዲሰራ ምን ይመስላል? በወይኑ ውስጥ ያለው ከስነ ምግባሩ ጋር ከስራ ስነ ምግባርም ጋር አያይዘ ልትመልስሌ ትችላለህ። በተለይ አሁን ቅድም ባህላዊ ያነሳቸው ስነምግባርን በተመለከተ ቦይንግ ካምፓኒ በጣም በጣም ትልቅ ስታንዳርድ ነው የሚፈልገው የሚጠበቁ ከሰራተኞች በጣም ከፍ ያለ ኤቲክስ ብቃት ይጠይቃል። ምክንያቱም የሀገሪቷ ህግ አለ ስነ ምግባር ገና የተገናኘ የራሱ የአሜሪካ ፌደራል ህግ አለ፣ እሱን ማክበር አለብሽ። ከዛ ውጭ የድርጅቱ ራሱ ፖሊሲ አለ፣ እሱን ማክበር አለብሽ። ሁሉም የበለጠ ደግሞ የምንሰራባቸው ሀገሮች ኦልሞስት ሁሉም ዓለም ላይ ያሉ ሀገሮች ጋር እንሰራለን። የእነሱ ሁሉ ህግ ደግሞ ማክበር አለብሽ። ስለዚህ በዛ የተነሳ የሚጠበቀው ፖሊሲ፣ የስታንዳርዱ ደረጃ ሃይስት ኦፍ ኤቭሪዋን፣ የፌደራል ህጉን የፖሊሲና የሁሉም ኮምቢኔሽን ሃይስት የምትይውን ደረጃ ይጠበቃል። መጠበቅ ብቻ ሳይሆን በተለያዩ ጊዜ ደግሞ ለሰራተኞች ትምህርት ይሰጣል። በየዓመቱ ሪፍሬሽር ራሳቸውን እንትን እንዲያደርጉ ኮሚት እንዲያደርጉ ማስታወሻ ይልካል። ኢንፋክት በየአመቱ እንፈርማለን የስነ ምግባርን በተመለከተ እነዚህ እነዚህ ነገሮች ያ እንግዲህ ለማስታወሻ እንዲሆን ነው የምንወስዳቸው ትሬኒንጎች ሉ አሉ። ያንን በተመለከተ እና ብዙ ጊዜውን ያጠፋል ወይም ካምፓኒ ያንን ለማስጠበቅ ምክንያቱም በተለያየ ጊዜ የተለያየ ቦታ ላይ ሪፐርከሽን ወይም እሱን ካልጠበቅሽ የሚያመጣው ውጤት በጣም በጣም የከፋ ነው የሚ በአንድ ሰው ላይ ብቻ በድርጅቱ፣ በሰራተኞቹ፣ በአጠቃላይ ከግዳርኮች መቶ ሺዎች የሚቆጠሩ ሰፐላሮች ላይ ኢምፓክት አለ። ስለዚህ ኢምፓክቱ በጣም ሀይ ስለሆነ በጣም ስትሪክት ነው እና ያ ሁል ጊዜ ላይ አለ። ያን ለማስፈፀም ብዙ ነገር አለ። ለምሳሌ ትራንስፓረንሲ በተመለከተ ሰራተኞች በተቻለ ሁልጊዜ ግልጽ እንዲሆኑ አመራር ላይ ያሉት ሰራተ ሰራተኞች ትላልቆችም ሁልጊዜ አብሯቸውን ከፍቶ እንዲያዳምጡ የሚጠብቁ ይጠበቅባቸዋል። በየጊዜው ሰራተኞች እንዲሁ እንደ ቃለ ቃለ መጠይቅ ይናክላቸዋል እንዴት ነው ምን እያደረግ ነው የሚለው እሱ ሁሉ ያንዳንዱ አለቃ እያየ መሻሻል ያለበትም በየጊዜው ያሻሽላል እና ብዙ ፎከስ አለው። ዛካ ኢትዮጵያን ኤርላይንስ በአጠቃላይ አፍሪካ እንግዲህ እንደዛ አይነት ጠንከር ያለ ህግ ባይኖርም ኢትዮጵያን ኤርላይንስ ያው በዓለም አቀፍ ተወዳድሮ መስራት ስላለበት ያንን የማድረግ ኢንዳይሬክትሊ ይጠበቅበታል። ሰራተኛ ግዴታ ነው። ምክንያቱም ኢትዮጵያን ኤርላይንስ እንግዲህ በአሁኑ ጊዜ እንዲሁም ስንት ሀገር በአፍሪካ ኦልሞስት ኤቨሪዌር አምስቱ ማህገሮች ውስጥ ይበራሉ። ብዙ ከተሞች ይሄዳሉ። ብዙ ሀገሮች ይሄዳሉ። ብዙ ሪፕሬዘንታቲቭ አለ። እንግዲህ ያ ሁሉ ግዴታ ያስገድድሻል። እርግጥ በሀገሪቱ ደራም ደረጃም ህግ አለን ያንን በተመለከተ የማስፈጸም አቅም ግን ልክ እዚህ እንዳለው አይሆንም። ይህ እንግዲህ ከአቅም ጋር የተገናኘ ሰራተኞችን በየጊዜው በዛ ፍጥነት የአይነት ትሬኒንግ መስጠት፣ ስፐሲፊክ ህጎችን በተመለከተ ባለሙያ ቀጥሮ ማኔጅመንትንም ሰራተኛም እንዲያማከር አስተያየት እንዲሰጥ ማገዝ ማቻል፣ ያ ጥረት ይኖራል። የአቅም ጥረት በየሀገሩ እኛ አንድ ቦታ ቦይንግ ካምፓኒ አንድ ቦታ ቅርንጫፍ ስንከፍት እዛ ሀገር ስለዛ ጉዳይ የሚያውቅ ሰው የህግም ኮመርሻል በሌላ ባለሙያ ቀጥረን ያንን እናገኛለን። ካውንስ አድቫይስ ያንን ተግባር ላይ ለማድረግ የሚያስችል ሪሶርስ አለው። በወይንግ ኢትዮጵያና ኢትዮጵያ መንገድ የሪሶርስ እጥረት አንዳንድ ጊዜ የማስፈጸም አቅሙን ይቆጥበዋል፣ ይገምታለው። ከዛ በተረፈ ግን በዓለም አቀፍ ደረጃ ስትሰሪ በተለይ እንደ ኤርላይን ቢዝነስ ወሰሳኒ ሴፍቲም በተመለከተ ስታንዳርድ አለ። ዓለም አቀፍ ሀገር የሀገር ስታንዳርድ አለ። እሱም በተመለከተ ያንን ግዴታ ብዙ ሀገሮች ያንን አየር መንገዶች ከአፍሪካ ውስጥ ያንን ባለማድረጋቸው ለምሳሌ አሜሪካ ውስጥ፣ አውሮፓ ውስጥ እንዳይበሩ የተከለከሉ ነበሩ። ያንን ባለማድረግ ማለት ነው። እና ኢትዮጵያን ኤርላይንስ ግን ያንን ስትሪክት የጌር ሲያደርግ ስለነበር እስከዛሬ ድረስ ይሰራል እና፣ ሁለቱ ጋር ያለው ልዩነት በአንድ የሪሶርስ የአቅም ጉዳይ ይታየኛል። ሁለተኛ ካልቸር ባህሉ የስራ ባህል ለየት ያለ ነው። እዚህ ያሉት ያደጉበት ሁኔታ የህግ ጉዳይ በጣም በሁሉ ነገራችን ውስጥ አለ። ኤቭሪቲንግ የምናደርገው ዴይ ቱ ዴይ በስራ ብቻ ሳይሆን ህግን የመከተል ነገር ግዴታ ነው። ኮንሲኩዌንሱም ህግ የማስፈጸም አቅም ስላላቸው እዚህ ማለት ነው ሁሉም ሀገር የማስፈጸም አቅም ስላላቸው ኮንስኮንሱን ኢሚዲየት ስለምናየው ሁልጊዜ በምናደርገው ነገር ሁሉ፣ ግን መከተል የተሻለ እንደሆነ ያውቃል። አብዛኛው ሰውም ይከተላል። እዛ የማስፈጸም አቅም እንደዚሁ ይጎላል። ይሄ እንግዲህ ከአቅም ጋር የተነሳሳ የተገናኘ ችግር አለ። የስራ ነፃነት እሱን ይመስላል። እዚህ ያለው የስራ ነፃነት ምን ያለ ነፃነት እንግዲህ ስራ ነፃነት እንግዲህ ስትይው በብዙ መንገድ ነው። ስራ ነፃነት አንደኛ የምትፈልጊውን አይነት ስራ የምትፈልጊው ቦታ የመግባት ስራ የማግኘት ጉዳይ ነው። ሁለተኛ ደግሞ እዛ በምሰሪበት ቦታ ላይ ያሉሽ አዝ ኢንዲቪጁዋል የሚኖሩሽ መብቶች ነገር ነው። ከዛው ጋር እኔ መጀመሪያ የማኔጅመንት ሊደርሽ የአመራር ቦታ መጀመሪያውን ቦታ ሲይዝ እንግዲህ እነሱም አግኝተውት ይሆናል ለሁለት ቀን ትሬኒንግ የተሰጠኝ ኢንተንሲቭ የሆነ ትሬኒንግ፣ ያ ትሬኒንግ በአጠቃላይ የሚነግረኝ ምንድን ነበር? ሰራተኛን ምን ማድረግ እና ምን ማድረግ እንደሌለብኝ ነው። ሰራተኛ ጋር በሚኖርብኝ ኢንተራክሽን፣ ማለት ነው ግንኙነት ላይ ምን ምን አይነቶች ላይ መብታቸውን እንዳልተሳስችም ቢሆን እንዳልጋፋ እና ከሁለት ቀን ትሬኒንግ በኋላ ስመጣ መጀመሪያ እንዴት አድርጌ ነው ማስተካከል ይሄን ሁሉ ማድረግ ካልቻልኩኝ? ምን አድርጌ እንዴት አስተዳደ እንዴት ነው ውጤት ከነ ሰዎች የማገኘው? ኮምፕሊት ዲፍረንት መንታሊቲ በጣም የተለያየ ነው። ኦፕን በመሆን ሰዎችን እንዲናገሩ፣ ሰዎችን አሳባቸውን በራሳቸው መንገድ ሁሉም የተለያየ ሰው ስለሆነ መንገድ እንዲሄዱ ትንሽ ነፃነት በመስጠት የበለጠ ውጤት ይመጣል የሚል አመለካከት አለ። እንግዲህ ይሄ ደግሞ የሊደርሽፕን ስታይል አንዳንድ ሊደርስ ይሄ መንገድ ይሄ ነው ስትራቴጂያችን፣ ሁሉም ሰው በዚህ በኩል መሄድ አለበት ብሎ የሚመሩ አሉ። አንዳንዶቹ ደግሞ መድረሻችን እዚህ ነው፣ ግን እዛ ለመድረስ እስቲ ሁላችሁም የተለያየ መንገድ ሊኖራችን አሉ ኮምፕሮማይዝ እያደረግን አብረን እንሄድ የሚለው አሉ እና እዚህ አብዛኛው ከህግ ጋር በተገናኝ ሳለ ኢንተርቪው ሲደረግ እድሜ አያጠይቅም ዚ ሀገር ምክንያቱም በእድሜ ዲስክሪሚኔት ማድረግ ስለማች እኔ ግን ጠይቃችሁ ነበረ በቃ ስራ ስትቀጠሪ ማለት ነው እኛ ስራ ግን ቦታ መጠየቅ አይቻልም እድሜ መጠየቅ አይቻልም ሃይማኖት መጠየቅ አትችልም ምክንያቱም በሱ ምንም አይመለከተውም ከስራው ጋር ኢንፋክት አሁን በአሁኑ ጊዜ አብዛኛውን ኢንተርቪው የምናደርገው በስልክ ነው ሰውየውን ማየት አያስፈልግም ሴትየዋን ማየት አያስፈልግም ምክንያቱም እነዛ እነዛ ነገሮች ከስራው ጋር ከብቃት ጋር የሚገናኙ አደለም ያ እንግዲህ ለየት ይላል። መንበር በኢትዮጵያ ኤርላይንስ እንግዲህ ያ ሁሉ ካቢን ክሩ ለመጠር አሰልፈን አለባበሳቸውን፣ ቁመናቸውን ስናይ የነበረውን ስናይ እዚህ በብፁ ማታብቂው የሌለ ነገር ነው። ካንት ዱ ዛት ሄር እንግዲህ እዚህም ድሮ ያደርጉ ነበር። ለነገሩ የተለየ ነው ማለት አይደለም። ድሮ ያደርጉ ነበር። የድሮ ፓና ምናምን ፒክቸር ስናይ እንደዛ ነበር። አሁን ግን ፈጽሞ የለም። ህጉ ተቀይሯል። በየጊዜው ህግ ደግሞ መቀየር አለም። እኔ ትልቁ የማየው ነገር ህግ የማስፈጸም ብቃት አለ። ህግ እዛም ይወጣል በየጊዜው ግን የማስፈጸም ሀቅሙ ከባድ ነው። የጃስቲስ ሲስተሙ ከባድ ነው። የተሟላ ባለመሆኑ ማስፈጸም ስለመቻል ሰው ቀስ በቀስ ያንን ህግ ይረሳዋልም። ካልተፈጸመ ደግሞ መኖሮም ትረሸዋል። እኛን የሚያስታውሰን እዚህ ጓደኛ ጎረቤቴ፣ ወይም ንደው ያንን ነገር አጥፍቶ እንደዚህ ሆነ ስል ስለምሰማ ነው ስለዚህ መጥቶ መንዳት አይቻልም። ምክንያቱም አፍሲና ሎ ፒፕል ያስፈጽሙታል። እዛም አይቻልም ይመስለኛል፣ ግን የማስፈጸም አቅም ስለሌለ ብዙ ሰዎች ላይከተሉት ይችላሉ። የዛ ነው እንግዲህ በአብዛኛው ልዩነቱ የማየ። የዚህ ውይይት የመጨረሻው ክፍል በነገው ምሽት ይቀርባል። የጋቢና በመንገድ ላይ ጉዞ አዘጋጅ ጽዮን ግርማ ነኝ። ካነጋገርኳቸው ሰዎች ብዙ ትምህርት እንደምቀስሙ ጥርጥር የለኝም። ለዛሬው እስከ ፕሮግራሙ ማጠናቀቂያ ከዚህ ሙዚቃ ጋር ልተዋችሁ።

የሰማይ ልጄ ለጸ አይነው። ላልተማረ ሰው ግን ቀኑ ጨለማ። ተማር ተማር፣ ወገን ዘመድ የለኝ ሀብት የለም። ሰማይ ልጄ ለጸ አይነው። ላልተማረ ሰው ግን ቀኑ ጨለማ እያለ ሲመክረኝ እየተማረረ ሀይ ልጅነት እኔ ግን ውሻዬን አቅፌ እጫወት ነበረ። ቢመክረኝ አልሰማው ብስጭቱ ባሰ። ስት ስቶኝ ገባ ከቤት እያለቃቀ እንዲህ ሲል መከረኝ። ግን ተማር ልጄ፣ ተማር ልጄ፣ ወገን ዘመድ የለኝ Jim, you? tell Tell ጋቢና በጉዞ ውይይት በነገው ለት ይቀጥላል። ለዛሬ ያለን ጊዜ በዚሁ ተጠናቋል። ሄኖክ በፌስቡክ አዎ አትቪዮ ያማሐሪክ ላይ በትዊተርም እንደዚሁ በቀጥታ ዝግጅቱን መከታተል ትችላላችሁ። ሀሳቦቻችሁንም እያነሳችሁ ተሳተፉ፣ ተወያዩ። ስናስተናግዳቸው ያመሸነው እኔ መስታወት አድራጋው ና ሄኖክ ሰማእግዚአብሔር ነን። ዝግጅታችንም በቴክኒክ ያቀነባበረው ሞክ ቢል ያበሮ ነው። ከጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።